አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጭንቆ ያቀርባል። የጠቅላይ ሚኒስትር ዶክተር አብይ አህመድ የአምቦ ጉብኝት፣ ቻይና አፍሪካን ጠቀመች እንጂ አልበዘበዘችም የሚሉ የምሁራን ጥናቶች ቀረቡ የሚሉ ርዕሶች ነው። በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው ኤኤፍፒ ወይንም አጃንስ ፍራንስ ፕሬስ የተባለው የፈረንሳይ ዜና አገልግሎት አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጸረ መንግስት ተቃውሞ በርትቶበት በነበረው አምቦ ባለፈው ረቡዕ ጉብኝት አካሄዶ በሀገሪቱ ለውጥ ለማምጣት በሚደረገው ጥረት የከተማዪቱ ነዋሪዎች ጊዜ እንዲሰጧቸው መጠየቃቸውን ዘግቧል። ዶክተር አብይ በአምቦ ዩኒቨርሲቲ በኦሮሞ ባህላዊ አልባሳት ያጌጡ ፈረሰኞች እና በደስታ በፈነደቁ ሰዎች አቀባበል እንደተዘረገላቸው ዘገባው ጠቅሷል። የተቀበሏቸው ሰዎች ተቃውሞ ያካሂዱ የነበሩትም ጭምር እንደሚገኙባቸው ታውቋል። ጠቅላይ ሚኒስትሩን ለመቀበል ከወጡት ሰዎች በብዙ ሺህ የሚቆጠሩ ሲሆኑ ፖሊሶች ሕግ ለማስከበር ሲታገሉ እንደነበርም ተዘግበዋል። ጠቅላይ ሚኒስትሩ ባደረጉት ንግግር ተቃውሞ ሲያካሂዱ የቆዩ ቄሮዎችን የኦሮሞ ሕዝብ ጋሻ ናቸው ሲሉ አሞግሰዋቸዋል። ጠቅላይ ሚኒስትሩ ጊዜ እንዲሰጣቸው ለጠየቁት የአምቦ ሕዝብ፣ እኛ አሁን በለውጥና በፍቅር ጎዳና ላይ ነው ያለነው ብለዋል። ጊዜ ስጡን፣ ከናንተ ጋር እጅ ለእጅ ተያይዘን መስራት እንፈልጋለን። የምንናገረውና የምንሰራው አንድ መሆን አለበት በማለት ህዝቡን ለማግባባት መሞከራቸውን ኤኤፍፒ ዘግቧል። ዶክተር አብይ አህመድ ሀያሉን ኢህአዴግ እንዲመሩ የተመረጡት የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በከፊልም ቢሆን በሀገሪቱ የተነሳውን ተቃውሞ ለማርገብ ባለመቻላቸው ምክንያት ከስልጣን ከተሰናበቱ በኋላ መሆኑን ተንታኞች እንደሚናገሩ የፈረንሳይ የዜና አገልግሎት ጠቅሷል። ዶክተር አብይ የጠቅላይ ሚኒስትርነት ቃለ መሐላ ከፈጸሙበት ጊዜ አንስቶ ባለፈው ወር የታሰሩ የታወቁ ተቃዋሚዎች ከእስር ተፈቷል። ለአንድ ወር ያህል ተዘግቶ የቆየው የድረገጽ አገልግሎት ተመልሷል። ይሁንና የቀድሞ ጠቅላይ ሚኒስትር ከስልጣን ከወረዱ በኋላ የታወጁ የአስቸኳይ ጊዜ አዋጅ ገና አልተነሳም፣ ይላል የኤኤፍፒ ዘገባ። ባለፈው ሳምንት ሁኔታዎችን ለማረጋጋት ሲሉ ሶማሌ ክልልን ጎብኝተዋል። በኦሮሚያና በሶማሊያ ክልል ድንበር በተነሱ ግጭቶች በመቶዎች የሚቆጠሩ ሰዎች አልቀዋል፣ በሚሊዮኖች የሚቆጠሩ ደግሞ ተፈናቅለዋል። ደጀን የታየ የተባለ የዩኒቨርሲቲ ተማሪ ኦሮሞ የኢትዮጵያ መሪ ሲሆን ሰምቼ አላውቅም ካለ በኋላ መሪ መሆን ብቻ አይበቃም፣ አዲሱ ጠቅላይ ሚኒስትር የሚናገሩትን በተግባር ላይ ሲያውሉ ለማየት እጓጓለሁ ማለቱን የፈረንሳይ የዜና አገልግሎት ያወጣው ዘገባ ጠቅሷል። የዓለም አቀፍ የፖለቲካ ኢኮኖሚ ፕሮፌሰር እና በጆን ሆፕኪንስ ከፍተኛ የዓለም አቀፍ ጥናቶች የአፍሪካ ጥናቶች ሥራ አስኪያጅ ዴቦራ ብራውቲጋም ዋሽንግተን ፖስት ጋዜጣ ላይ ያወጡት ጽሑፍ ዋሽንግተን ያሉ ሪፐብሊካውያንና ዴሞክራቶች ቻይናን አፍሪቃ ላይ የሰፈረች አዲስ ኢምፔሪያል ኃይል አድርገው ያያታል፣ ይህም ለአፍሪካ መጥፎ እንደሆነ ይናገራሉ ካሉ በኋላ እውን ነገሩ እንደዛ ነው የሚል ጥያቄ በማቅረብ ጀምረዋል። የቀድሞው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ቻይና አፍሪካ ውስጥ ብዙም ስራ የማይፈጥር እርባና ያለው ስልጠና የማያስገኝ ለብዝበዛ የሚያመችና እዳ የሚከምር ብድር ትሰጣለች ሲሉ መክሰሳቸውን፣ ሂላሪ ክሊንተንም የውጭ ጉዳይ ሚኒስትር በነበሩበት ጊዜ ተመሳሳይ ንግግር ማድረጋቸውን፣ ቻይና ወደ አፍሪካ የራሷን ሰራተኞች እያስመጣች የአፍሪካ መሬቶችን እየተቀራመተች ወደ ሀገሯ ምግብ ለመላክ ትጠቀምበታለች በማለት አፍሪካውያን ከቻይና የእጅ አዙር ቅኝ አገዛዝ እንዲጠነቀቁ ማሳሰባቸውን ጸሐፊዋ ዴቦራ ብራውቲጋም ጠቅሰዋል። ቻይና በአፍሪቃ ላይ ያላትን ሚና ያጠኑና የመረመሩ ምሁራን ግን የእኛ ፖለቲከኞች ስለ ቻይና የሚያምኑት ብዙ ነገሮች እውነት አለመሆናቸውን ለመገንዘብ ችለዋል ይላሉ። ፕሮፌሰሯ የሥራ ዕድልንና ሥልጠናን ብንመለከት አፍሪካውያን በቻይና ዩኒቨርሲቲዎች እንዲማሩ ዕድል ይከፈታል። ቻይና ስኮላርሽፕ እየሰጠች ነው አፍሪቃውያን ስለ ክህሎትና ቴክኖሎጂ ሲያስቡ ቻይናን እንደ ዋና አማራጭ አድርገው ያሉ ሲሉ በዌክ ፎርስ የቻይና በአፍሪቃ መዋለንዋይ ፍሰትና የሰው ኃይል ልማት ፕሮግራም የፖለቲካ ሳይንስ ፕሮፌሰር ሊና ቤዳብዳላ ገልጸዋል ይላል ዋሽንግተን ፖስት ላይ የወጣው ዘገባ። አፍሪቃ ውስጥ ባሉት የቻይና ውጥኖች ላይ ያለው የስራ ዕድልን በሚመለከት የተደረጉት ጥናቶች እንደሚያመለክቱት ሶስት አራተኛ ወይም ከዚያ በላይ ሰራተኞች አፍሪካውያን ናቸው። ይህም ጠቃሚ የንግድ ሥራ ነው ማለት ነው። የቻይና የጨርቃጨርቅ ሰራተኞች በወር አምስት መቶ ዶላር ያገኛሉ። በአብዛኛው የአፍሪካ አገሮች ሰራተኞች ከሚያገኙት የበዛ ነው። ስለሆነም ኢትዮጵያን ወደ መሳሰሉት የአፍሪካ አገሮች እየጎረፉ ፋብሪካዎችን የመምሥረት ዕቅድ ያላቸው ቻይናውያን የአገራቸው ሰራተኞችን ወደ አፍሪካ ይዘው መሄድ ዕቅድ የላቸውም ይላሉ። ካለፉት አስርት ዓመታት ወዲህ በርካታ የዩናይትድ ስቴትስና የአውሮፓ ፋብሪካ ባለቤቶች ርካሽ ጉልበት ፍለጋ ወደ ቻይና እያመሩ የነበረውን ያህል የቻይና ኩባንያዎችም ርካሽ ጉልበት ፍለጋ ወደ ሌሎች አገሮች እያመሩ መሆናቸውን ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ጠቁመዋል። ቻይና ለአፍሪካ ሀገሮች የምትሰጠውን ብድር አስመልክቶ የቦስተን ዩኒቨርሲቲና ጆን ሆፕኪንስ ዩኒቨርሲቲ ምሁራን ቻይና እንደ ኤውሮፓን አቆጣጠር ከሁለት ሺህ ዓመተ ምሕረት አንስቶ ወይም ከ18 ዓመታት ወዲህ ስለምትሰጠው ብድር ጥልቀት ያለው ጥናት አካሂዷል። በ15 ዓመታት ውስጥ ቻይና 95.5 ቢሊዮን ዶላር ብድር ለአፍሪካ ሰጥታለች። ጥናቱ ባመለከተው መሰረት ብድሩ በጠቃሚ ጉዳዮች ላይ ነው ያለው። የአፍሪካን ከባድ የመሰረተ ልማት ዝርጋታ ክፍተትን ለመድፈን ውሏል። 600 ሚሊዮን ለሚሆን አፍሪካውያን የመብራት ኃይል ተደራሽነት በሌለበት አህጉር ቻይና ከሰጠችው ብድር አርባ ከመቶ የሚሆነው በመብራት ኃይል ማፍለቅና መስመር ዝርጋታ ላይ ውሏል። ሰላሳ ከመቶ የሚሆነው ደግሞ በአፍሪቃ ተደቁሶ የነበረውን የመጓጓዣ መሠረተ ልማት ዝርጋታ ስራ አገልግሏል። በእርግጥ በጥራታቸው ላይ ጥያቄዎች ይነሳሉ። በአጠቃላይ ሲታይ ግን የመብራት ኃይልና የመጓጓዣ መሠረተ ልማቶች የኢኮኖሚ እድገት መሠረቶች ናቸው። በዛም ላይ ቻይና የምትሰጠው ብድር ያነሰ ወለድ እንደሚያስከፍልና በረጅሙ ጊዜ የሚከፈል ነው ሲል ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሁፍ አስረድቷል። ጽሁፉ ስለ መሬት ቅርም ሲያትት ደግሞ ቻይና የአፍሪካን መሬት እየዘረፈች ነው የሚለው ወሬ በአውሮፓ ሚዲያና በሌሎች በሰፊው እንደሚወራ ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሁፍ ከጠቀሰ በኋላ ለሶስት ዓመታት ያህል ጥናት በተደረገው መሠረት ወሬው እየተሳሳተ መሆኑን ይገልጻል። ከማደጋስካር፣ ሞዛምቢክ፣ ዝምባብዌና ዛምቢያ እየተዘዋወርን ባደረግነው ጥናት መሠረት በቻይና ኩባንያዎች የተያዘው መሬት መጠን 240 ሺህ ሄክታር ብቻ መሆኑን ይህም ሲዘገብ ከቆየው መጠን አራት ከመቶ ብቻ እንደሆነ ለመገንዘብ ችለናል ሲሉ ጥናቱን ያካሄዱት ምሁራን መናገራቸውን ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሑፍ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።